The Voice of America. ጠቅላይ ሚኒስትር አብይ አህመድ እና ተፎካካሪ ፓርቲዎች ባካሄዱት ውይይት መንግስት የጀመረው ሕግን የማስከበር እርምጃ በብዙዎች ሲደገፍ ቅሬታዎችም ተንጸባርቀዋል። በብሔራዊ መግባባት ላይ ተከታታይ ውይይቶች ለማካሄድ የመነሻ ጥናቶች የሚያቀርብ ኮሚቴም ተመስርቷል። መለስካቸው አምሃ ከአዲስ አበባ ዝርዝሩን ይዟል። ቪኦኤ ያነጋገራቸው የተፎካካሪ ፓርቲ አመራር አባላት እንዳብራሩት ወቅታዊ ጉዳዮችን በማስቀደም ውይይቱን የጀመረው ይህ ስብሰባ በተለይ መንግስት ከአንድ ወር ወዲህ የሕግ የበላይነትን ለማስከበር የወሰዳቸው እርምጃዎች መቀጠል እንዳለባቸው በብዙዎች እየተደገፈ ነበረ። የድምፃዊው ሀጫሉ ሁንዴሳን ግድያ ተከትለው በተነሱ ሁከቶችና ለተፈጸሙ በብዙዎች አባባል አሳፋሪና አሳዛኝ ድርጊቶች ተጠያቂዎች ሊኖሩና ወደ ፍትህ አደባባይም መቅረብ እንዳለባቸው በአጽንኦት አስገንዝበዋል። በሌላ በኩል ደግሞ አንዳንድ የፖለቲካ ፓርቲዎች አመራሮቻቸው እንደታሰሩ በመግለጽ የሕግ የበላይነትን በማስከበር ሰበብ ተቃዋሚዎችን ለማሸማቀቅ የተወሰደ እርምጃ እንደሆነ የገለጹም ነበሩ። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ ግን ለቀረቡት ጥርጣሬዎችና በመንግስትም እየተወሰደ የሚገኘውን እርምጃ በተመለከተ ጠቅላይ ሚኒስትሩ የሰጡትን መልስ በመደገፍ አስተያየታቸውን ሰጥተዋል። የጠቅላይ ሚኒስትሩ ማብራሪያ አሳማኝ ነው። ከዛ አልፎ መሄድ የፊት ስርአቱ ነው። በመንግስት በኩል ቆራጥ አቋም እንዳለው ማንም ከህግ በላይ እንዳልሆነ፣ እንደውም እዚህ አይነት የሚጠረጠሩ በቁጥር ብዛት ማን ታሰረ የሚል ጥያቄ ብነሳ የብልጽግና ፓርቲ አባላት እስከ አመራርም ድረስ ዞን፣ ወረዳ፣ ወዘተርፈ የሽር ለሽር ከተፈለገ እንደውም አብዛኛው ተጠይቃቸዋል ተብሎ የታሰረው የብልጽግና ፓርቲ አባላት ናቸው እስከ ማለትም ምደው ምሳሌ ሰጥተዋል። ይህንን ሀገር ሰላም ማስፈንም አረጋጋትም አይቻልም። በዚህ የጀመርነውን የፍ ስርአቱ የራሱን ሂደት እንድከተል ያለውን ነገር አጥብቀን እንከተላለን የሚለው አቋማቸው አሳማኝ ነው። የኦሮሞ ፌዴራዊ ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና ግን ከዚህ የተለየ አስተያየት አላቸው። እና እስረኞች ተፈተው ወደዚህ ብሔራዊ መግባባት ውስጥ እንዲሳተፉ እንኳን ተደረገ ብዙ ነገሮች ይበላሻሉ የሚል ግምት አለን። ማሰር መፍትሄ አይሆንም። አሁን ባለው ኢትዮጵያ ጋይ እስሩ በተለያዩ የፖለቲካ ስር ስለሚሆን ከዛ ይልቅ ወደ መግባባቱ እንዲገፋ ነበር የምንለው። ብዙዎች እንግዲህ ችግር የሚፈጠረ ብዙዎች የሕግ በላይነት የሕግ በላይነት የሚሉ ነገር አላቸው። የሕግ በላይነቱ ማን ነው በዋናነት የሚጥሰው? ለምንድ ነው የጠፋ የሚለው የሚመልስ የለን። በዚህ ስብሰባ ጎልቶ የወጣውና ራሱን ችሎ የመወያ ነጥብ የሆነው በሀገሪቱ ብሔራዊ መግባባትን እንዴት ይፈጠር የሚለው እንደነበረ ተወያዮቹ ገልጸዋል። ይህ ጉዳይ ወደፊት እንዴት እንደሚቀጥል ጉባኤው የተስማማበትን እና በሌሎች በተነሱ ጉዳዮች ላይ የኢትዮጵያ ዜጎች ለማኅበራዊ ፍትህ ኢዜማ ሊቀመንበር አቶ የሸዋስ አሰፋ አስተያየታቸውን ሰጥተዋል። ጊዜ በብሔራዊ መግባባት ላይ ወረቀቶች እንደምናቀርብ የምናቀርብ ሰዎች ተመርጠናል፣ እኔን ጨምሮ ያንን አቀርበን ውይይት ይደረጋል። ህዝብ እያየው ውይይቶች ይቀጥላሉ። ስለዚህ አንዱ መልካም ነገር ውይይቶች የቀጠሉ መሆናቸው እና ከዚህ በኋላ የማይቋረጥ መሆኑ የተገለጸበት አንዱ ዋናው ነገር ይመስለኛል። ከዛ ቀጥሎ ደግሞ ከብሔራዊ መግባባት በኋላ ያሉ አጀንዳዎችን እየወሰኑ የምንነጋገርበት እንዳለ ሆኖ ዛሬ በወቅታዊ ጉዳይ ላይ በተለይ ከምርጫ ጋር ተያይዞ የተነሱ ጥያቄዎች ነበሩ። ጥሩ የሚባል መልስ የተሰጠባቸው ናቸው መሰለኝ። ለምሳሌ የተራዘመው ለአጭር ጊዜ ነው ወይ ለረጅም ጊዜ ነው ወይ ለማይታወቅ ጊዜ ነው ወይ ለሚለው ከሚቀጥሉት ዘጠኝ አስር ወራት በላይ የማይሄድ መሆኑ በተደጋጋሚ ተገልጿል። ከዛ ቀጥሎ በወቅታዊ ጉዳዮች ላይ በምንነጋገርበት ጊዜ ለምሳሌ በዓለም አቀፍ ወረርሽኝ በኮረና ጉዳይ፣ አባይ ወንዝና በህዳሴ ግድብ ጉዳይ ከዛ ቀጥሎ ደግሞ በህግ የበላይነትና በዜጎች በሰላም ወጥቶ የመግባት ጉዳይ ላይ ፓርቲዎች በአንድ ላይ መስራት እንዳለባቸው በአጠቃላይ በሀገር አንድነት እና በህዝብ ነጻነት ላይ ለዋላዊነት ላይ በፍጹም መደራደር እንደሌለባቸው ተገልጿል። ይሄ አጠቃላይ ስምምነት የነበረበት ነው ማለት ይቻላል። እንደ ፕሮፌሰር መረራ ጉዲና ከሆነ ግን ወደፊት ይካሄዳሉ የተባሉ በብሔራዊ መግባባት ላይ ያተኮሩ ውይይቶች ብሔራዊ መግባባቱ ጥያቄ ላይ ሰባት ሰዎች ተጠቁሟል። በዚሁ ምክር ቤት ይህት መነሻ ወረቀት እንዲያቀርቡ በወደፊቱ እንዋይበታልን ጊዜውን ይህን ምክር ቤቱ ወስኖ የአገርም የሚል በዛ ደግሞ ሰባት ሰዎች ተጠቁሟል። ከተለያዩ ፓርቲ ፖለቲካ ፓርቲዎች እኔ እንግዲህ በጥሩ ነገር አንድ ሰው ነው። ግን ዋና ጉዳይ እስከዛ ድረስ አሁን በወቅታዊ ጉዳዮች ላይ ያለው ውይይት አቅጣጫ በኔ ግምት ና ይታ በዚህ ነው የሚልን ትን የለኝ ተዳዳዎች አሉበት ማለት ነው። ፕሮፌሰር በየነ ጴጥሮስ ዋና የብሔራዊ መግባባት ችግር ያለው በልሂቃን መካከል መሆኑን ጠቅሰው በዚያ አቅጣጫ ግን ውይይት ስለመጀመሩ ያላቸውን አስተያየት እንዲህ ገልጸዋል። ቀረው ህዝብ መሀል እኮ ይህንንም አይደል ብዙ ችግሩ እኮ የለም የፖለቲካ ሊቱ ተግባባ መቅረቱ ነው። ኢትዮጵያን ሁኔታ እንዴት አድርገን በአንድ አይነት የተባበረ ተቋም ወንግንዛቤ ትርጉም ይኑረን የምለው ላይ እኮ ልሂቃኑ አልሰማማ ያሉ ችግር እንዳለ መቼም ትገነዘባለህ። ስለዚህ በዚህ ደረጃ መጀመሩ ዋናው መቼም መልካምን መጥፎም ወደ ህዝብ ይዞ ምገቡ በዚህ ደግፈኝ በዚህ እንዲያርገኝ ማሹ ነጣን ትላል፣ ግማሹ ማዕከላዊ መንግስት ትላል፣ ሌላው ፌዴራሊስት ይህንንም ሁሉ ይዞ እኮ ምገቡት ፖለቲካ ድርጅቶች ናቸው እና እነዚህ ድርጅቶች በዚህ ርስ መወያየት መጀመራቸው መልካም ጅማሬው ነው። ይሄ መደፋፈር ያለበት ነው ላሉ በጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ አቶ ንጉሱ ጥላሁን የተካሄደውን ውይይት ይዘትና ስሜት ያነበቡት በዚህ መልኩ ነበረ። ከሁሉም ተሰብሳቢዎች እንደ አንድ የጋራ ሀሳብ ተደርጎ የተወሰደው አንደኛው የታላቁ የህዳሴ ግድብ በስኬት እዚህ ደረጃ ላይ ማድረሷ መንግስትም ለዚህ ያደረገውን ተጋድሎ ሁሉም ሀሳብ የሰጡ ፓርቲዎች በአድናቆት አይተዋል። በዚህ ጉዳይ ላይ ለወደፊቱም አንድ ሀሳብ አንድ ልብ ሆነን መረባረብ አለብን የሚል ድምዳሜ ላይ ደርሰዋል። ከዛ ባሻገር መንግስት እያደረገ ያለውን ህግን የማስከበር የህግ የበላይነትን የማስጠበቅ እንቅስቃሴ እንደዚሁ አጠናክሮ መቀጠል እንደሚገባው ከዚህ ውጪ ያፈነገጡ ተግባራት በተለያዩ አካባቢዎች የሚታዩት መንግስት ለማረብ የሚሄድበት ርቀት አሁንም ተጠናክሮ መቀጠል እንደሚገባው፣ የህግ የበላይነት ላይ ተመሳሳይ አቋም እንዳለ ማለት ነው። በሌላ መልኩ ደግሞ ኮቪድ አስራ ዘጠኝን መንግስት ለመከላከል እየወሰደ ያለውን እርምጃ በጥሩ ጎኑ ተነስቶ አሁንም ቢሆን መንግስት ይሄንን እንቅስቃሴውን አጠናክሎ መቀጠል አለበት የሚል በእነዚህና በመሳሰሉ ጉዳዮች ላይ ፓርቲዎቹ የተቀራረበና ስምምነት ያለው ሀሳብ ያላቸው መሆኑን አንስተዋል። ከዛ ባሻገር ደግሞ በተናጠል እንቅስቃሴዎች ላይ ልዩነቶች፣ ትልልቅ ሀገራዊ ጉዳዮች በሚባሉት ላይ ልዩነቶች እየተሰመሩ የውይይት ባህል እንዲዳብር መዋየት እንደሚገባ ተወስቶ፣ በዚህ ነው የቀኑ ውሎ ያለቀው ማለት ነው። ጠቅላይ ሚኒስትር አብይ አህመድ ብሔራዊ መግባባትና የተቋማት ግንባታን የመሳሰሉ ጉዳዮችን በተመለከተ በሰጡት አስተያየት ጊዜ የሚወስዱና ትዕግስት የሚጠይቁ እንደሆኑ ለጉባኤው ሲያስገነዝቡ ተደምጠዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።